የመቀሌ ከተማ መስተዳድር በከተማዋ የሚታየውን ከፍተኛ የመኖሪያ ቤቶች ችግር ለማቅለል ያስችላል ያለውን እርምጃ መውሰድ ጀምሯል። በዚህም መሠረት በቤቶች ሥራ ማኅበራት ለተደራጁት 11400 የቤተሰብ አስተዳዳሪዎች መሬት አስረክቧል። በሌላ በኩል ለቤቶቹ ግንባታ ሲባል የእርሻ መሬት የተወሰደባቸው አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም ዝቅተኛ ነው በሚል ቅሬታቸውን እያሰሙ ነው። ግርማይ ገብሩ የላከው ዝርዝር ዘገባ ቀጥሎ ይቀርባል። የትግራይ ብሔራዊ ክልላዊ መንግስት በተለይ ደግሞ የመኖሪያ ቤቶች እጥረት በሰፊው በሚታይባት መቀለ ከተማ ውስጥ በማህበር ለተደራጁ ቤት ፈላጊዎች መሬት መስጠት ከአስር ዓመታት በላይ አቋርጦት ቆይቷል። በአንጻሩ መሬት በሊዝ ማለትም በኪራይ ማወዳደር ቢቀጥልም አብዛኛው ጨረታ ውስጥ ገብቶ መወዳደር የማይችለው ዝቅተኛ ገቢ ያለው ነዋሪ ለከፍተኛ የቤት ክራይ ችግር ተጋልጧል። መንግስት ይህንን የመኖሪያ ቤቶች ችግር ያቃልላል ያለውን መፍትሄ አጥንቶ ከወራት በፊት ይፋ ማድረጉን ይታወቃል። በዚህም መሰረት በማኅበር ለተደራጁ በ569 ማኅበራት ውስጥ ለሚገኙ 11400 ሰዎች ለእያንዳንዳቸው 84 ካሬ ሜትር መሬት እሁድ ዕለት አስረክቧል። የመቐለ ከተማ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ ከአሜሪካ ድምፅ ጋር ባደረጉት ቃል ምልልስ መንግስት የህዝቡን የመኖሪያ ቤት ችግር ለመፍታት ጥናት ላይ የተመሰረተ ስራ ሰርተዋል ይላሉ። እንደ ከተማችን በምናይበት ጊዜ ከፍተኛ የመኖሪያ ቤት ችግር አለ። በክራይ ቤት የሚማቅቅ ሰው በጣም ከፍተኛ ነው። አብዛኛው መንግስት ሰራተኛና ዝቅተኛ ገቢ ያለው ከመሆኑ ጋር ተያይዞ ህብረተሰቡ እዚህ ላይ ከፍተኛ ምሬት ሲያሰማ ነበረ። ከዚህ ጋር ተያይዞ ማየት አለብን ብለን የተለያዩ አማራጮች ዲዛይኖችን በማየት ወጪ በሚቀንስበት ሁኔታ ህብረተሰቡ የመስራት አቅሙን ግምጡ ሲያስገባ የቁጠባ ባህሉን ደግሞ በሚያዳብርበት ሁኔታ ራእይ ያለው ህብረተሰብ ከመፍጠር አንጻር የራሱ አስተዋጽኦ ስላለበት ቢያንስ ሁለት መቶ አርባ ሺ የቆጠበ ቤት መሬት ማግኘት እንዳለበትና በሁለት መቶ አርባ ሺ ደግሞ ግራውንድ ፕላስ ዋን መስራት እንዳለበት ባለሙያዎችን ጥናት አድርገው ስላመጡ መመሪያ አውጥተን ከዛ በኋላ በአስር ቀን ውስጥ ወደ አምስት መቶ ሰባ ማህበራት ወደ አስራ አንድ ሺ አራት መቶ ሰው ነው የተመዘገበው። እንዳየው ዛሬ በከፍተኛ ድምቀት ነው ፕሮግራሙ የመሬት ርክክቡ እየተደረገ ያለው። ስለዚህ ሁለተኛ ፌዝ ደግሞ እንደዚህ ብለን የዚህኛውን ውጤት አይተን ገምግመን ትምህርት ወስደን ለሁለተኛ ዙርም በዚህ መልኩ እናዘጋጃለን ማለት ነው። እያንዳንዱ የማህበር አባል ለቤቶቹ ግንባታ ሁለት መቶ አርባ ሺህ ብር ያጠራቅማል። አፈጻጸሙ ደግሞ እያንዳንዱ የማህበሩ አባል ሰላሳ ከመቶ በቅድሚያ ከፍሎ ቀሪው ከደደቢት ማይክሮ ፋይናንስ ብድር እንዲያገኝ እንዲሁም ብድሩ በአስራ አምስት ዓመታት ውስጥ ከፍሎ እንዲጨርስ እንደሚመቻችለት ተገልጿል። በሌላ በኩል ለመኖሪያ ቤቶች ግንባታ ሲባል ከእርሻ መሬታቸው የተነሱት ደብሪ በተባለው አካባቢ የሚኖሩ አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም አነስተኛ ነው በሚል ቅሬታቸውን በምሬት አሰምተዋል። መልአከ ፀሐይ ገብረስላሴ የታደሰ ለአንድ ካሬ ሜትር በሁለት ብር ከ30 ሳንቲም ሂሳብ ብቻ እንደሚከፈላቸው ተነግሮኛል ይላሉ። ትካሕሳስ ተማጣጣና እየኾነ ልካር ክልተ ቅርሺ ሳላሳይ ጥራሕ ክልተ ቅርሺ ሳላሳይ እኹልማ ይኾነ እንዲያ ምስ ካሳው ተመጣጣኝ አይደለም። ለአንድ ካሬ ሜትር ቦታ ሁለት ብር ከ30 ሳንቲም በቂ አይደለም። እሱም ገና አልተከፈለንም። ጥርጣሬ ውስጥ ነው ያለ ነው። ነገር ግን መንግሥት ከተናገረው ውጭ የትም መድረስ ስለማንችል ሕዝቡ ሳይወድ በግድ ተቀብሎታል። አርሶ አደሩ ደስተኛ አይደለም። በአንጻሩ ደግሞ በመቀለ ከተማ በዙር እየተካሄደ ያለው የመሬት ክራይ ጨረታ ለአንድ ካሬሜትር በአማካይ ስምንት ሺህ ብር ደርሷል። ማዘጋጃ ቤቱ የሚያቀርበው የሊዝ ጨረታ የመነሻ ዋጋ ዝቅተኛ ቢሆንም አማራጭ ያጣው መሬት ፈላጊ ግን ዋጋው እንዲጨምር አድርጎታል። በሌላ በኩል መንግስት ለአርሶ አደሮቹ እየሰጠ ያለው ካሳ በአስር ዓመት ውስጥ የሚያገኙትን ምርት ግምት በመውሰድ መሆኑን እንደ ተነገረው የሚገልጸው ወጣት አርሶ አደር ገብረ ሚካኤል ኪሮስ እድሜያችን አስር ዓመት ብቻ ነው ወይ ሲል ይጠይቃል። ናይ ዓሰርተ ዓመት ኢና ንዋሃበ ዘለና ካሁን ድሓር ዳ መንግስቲ ይወርሶሎ ኣነ ለምሳሌስ ዕድሜይስ ዕድመይስ ዓሰርተ ዓመት ትቅመጥ የአስር ዓመት ግምት ነው እየተሰጠን ያለው፣ ከዚያ በኋላ መንግሥት ይወርሰዋል። ለምሳሌ እኔን ዓስር ዓመት ብቻ ነው የምትኖረው ነው እያሉኝ ያሉት። እኔ የአባቴን መሬት ነው የወረስኩት። የአስር ዓመት ዕድሜ ከተሰጠኝ እንዴት ነው ለልጄ ማውረስ የምችለው? የአባቴን መሬት ስለወሰዱብኝ ዛሬ ቀብር ላይ የዋልኩ ያህል ነው የተሰማኝ። መቼም መንግሥት ያመጣው መመሪያ ስለሆነ ምንም ማድረግ አንችልም። ይህንን ከአርሶ አደሮቹ እየቀረበ ያለው ቅሬታ በሚመለከት ምክትል ከንቲባው አቶ ብርሃነ ገብረ ኢየሱስ መልስ ሰጥተውበታል። የአርሶ አደሮች የካሳ አከፋፈል በዚህ በከተማችን ብቻ ሳይሆን አገራዊ ችግር ይመስለኛል። ለአስር አመት ተገምቶ ነው የሚሰጣቸው። ስለዚህ አስር አመት እድሜ ነው እንዲያለን የሚለው ጥያቄ ያነሳሉ። ይሄ የካሳ አዋጁ በፌዴራል ደረጃ ያለ አዋጅ ስለሆነ መሻሻል ካለበትም የሚመለከታቸው ፖሊሲ አውጪዎች እያዩት ስለሆነ በዛ የሚመለስ ጉዳይ ይሆናል። ከዛ ውጭ አርሶ አደሮች ያነሱት በሁለት ነገር ነበር። አንደኛ የአካባቢ ፕላን ኤልዲፒ ምንለው መሰራት አለበት የሚለው ነው። ሁለተኛ በገጠር የሚኖሩ ወጣቶች የመኖሪያ ቤት ማግኘት አለባቸው የሚለው ነበሩ። እነዚህ ሁለቱም ደግሞ በቅርብ ጊዜ እንደምንመልስላቸው መግባባት ደርሰናል። ስለዚህ የካሳው ግን ተጠንቶ በጥናት የሚመለስ እንጂ አሁን ያንሳል ይበዛል ተብሎ በአንድ ጊዜ መልስ ሰጠው ስላልሆነ በሀገር ደረጃ ጥናት ተደርጎ አንድ መልስ ይሰጠዋል ማለት ነው። የመቀለ መስተዳደር የህዝቡን የመኖሪያ ቤት ችግር ለመፍታት የወሰደው እርምጃ ብዙዎች የሚበረታታ ነው በሚል ደግፈውታል። ለአርሶ አደሮቹ የተሰጠው የግምት ዋጋ ግን አሁንም አነጋጋሪ ሆኗል። መስተዳደሩ በተጨማሪም በመጋቢትና ሚያዝያ ለአራት መቶ ማህበራትና ለሰባት መቶ የአካል ጉዳተኞች መሬት እንደሚሰጥ አሳውቀዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም